Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። ዛሬ ዓርብ ነሐሴ ዘጠኝ ቀን 2006 ዓ.ም ነው። ሰለሞን ክፍሌ ያስተናግዳለሁ። ንጉሡ ታምሬ ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምን አምሽታችኋል? ምዕራብ አፍሪቃ ውስጥ ያለው የኢቦላ ወረርሽኝ የጤና ባለሙያዎች ከሚሰጡት አጣዳፊ እርዳታ በተፋጠነ ሁኔታ እየተስፋፋ መሆኑን አንድ የህክምና ቡድን ኃላፊ አስታወቁ። የድንበር የለሽ ሐኪሞች ዶክተርስ ዊዛውት ቦርደርስ ዲሬክተር ዦዋን ሉዊ እንዳስታወቁት ወረርሽኙን በቁጥጥር ስር ለማዋል ከዓለም ጤና ድርጅት ደብልዩ ኤች ኦ ከፍ ያለ እርዳታ ያስፈልጋል። ዲሬክተሯ ይህን ዛሬ አርብ ጄኔቫ ውስጥ የተናገሩት በሽታው ያለባቸውን አካባቢዎች ለአስር ቀናት ጎብኝተው ከተመለሱ በኋላ ነው። አካባቢው ልክ የጦር ቀጣና መስሏል፣ ይላሉ ሉዊ። የጦርነት ወቅት ላይ ያለ አካባቢ ሆኖ ነው የተሰማኝ። በሁሉም ቦታ ትልቅ የፍርሃት ድባብ ሰፍኗል። ምን እየተካሄደ እንደሆነ ማንም የገባው ወይም ያወቀ የለም ብለዋል ዲሬክተሯ። የወረርሽኙ በከፍተኛ ፍጥነት መዛመትና መስፋፋት በጤና ማዕከሎች አካባቢም ይህ ነው የማይባል ውጥረት መፍጠሩን ዲሬክተሯ ሉዊ ይናገራሉ። በዲሬክተሯ ሉዊ እምነት የወረርሽኙን መስፋፋት ለማቆም ቢያንስ የስድስት ወራት ጊዜ ያስፈልጋል። የዓለም ጤና ድርጅት ደብልዩ ኤችኦ እስከ ትናንት ሐሙስ ባለው መረጃ መሰረት በጊኒ፣ በላይቤሪያ፣ በናይጄሪያ እና በሴራሊዮን 1069 ሰዎች በኢቦላ በሽታ ሞተዋል። የኢቦላን መዛመት ለመግታት በተያያዘው ጥረትም የኮሪያ አየር መንገድ ወደ ኬንያ ናይሮቢ ሆነ ከናይሮቢ የሚያደርገውን በረራ አቋርጧል። ቀደም ብሎም ብሪቲሽ ኤርዌይስ፣ የመካከለኛው አየር መንገድ ኤምሬትስ በዚሁ በኢቦላ መዛመት የተነሳ ወደ ምዕራብ አፍሪካ በረራቸውን አቋርጠዋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ አርብ ከባድ ውጊያ ተካሄደ። ውጊያው የተካሄደው የመንግስቱና የአፍሪካ ህብረት ወታደሮች በቀድሞ የጦር አበጋዝ ታማኝ ሚሊሻዎች ላይ ጥቃት በማካሄዳቸው ነው። ደቡባዊ ምዕራብ ሞቃዲሾ አካባቢ ባለችው ዋዳጂር ውስጥ በተካሄደው በዚህ ውጊያ ቢያንስ አስር ሰዎች መሞታቸውን የአይን ምስክሮች ተናግረዋል። እጅግ ኃይለኛና ከባድ ተኩሶች እንዲሁም ፍንዳታዎች መስማታቸውን በውጊያው የተደናገጡ የዋዳጂር ነዋሪዎች ለቪኦኤ ተናግረዋል። የቀድሞ የጦር አበጋዝ አህመድ ሀሰን አዶው ለቪኦኤ ሶማልኛ አገልግሎት በስልክ በሰጡት ቃል ውጊያው የተቀሰቀሰው የመንግስቱ ወታደሮች ማለዳ ላይ መኖሪያ ቤታቸውን ስላጠቁባቸው እንደሆነ ይናገራሉ። ከአፍሪካ ህብረት ኃይሎች በተሰማው ቃል መሰረት ደግሞ በጦር አበጋዙ መኖሪያ ቤት አካባቢ የነበረ የጦር መሳሪያ ክምችትን ለመቆጣጠር በተደረገ ግጭት ነው ውጊያው የተቀሰቀሰው። እናም ሀያ ተዋጊዎች በቁጥጥር ስር እንደዋሉም ተነግሯል። ሰሜን ምስራቅ ናይጄሪያ ውስጥ ከሚገኝ አንድ ራቅ ያለ ስፍራ የቦኮ ሀራም አማጽያን ናቸው ተብለው የሚጠረጠሩ ታጣቂዎች መቶ ያህል ሰዎችን አገቱ። በእማኞች የአይን ምስክርነት መሰረት ታጣቂዎቹ የዶርኖ ባጋ መንደርን ባለፈው እሁድ ወረው ሲያበቁ ታጋቾቹን በመኪና ላይ ከመጫናቸው አስቀድሞ አያሌ ሰዎችን ገድለዋል። መስካሪዎቹ ከየቤታቸው ሸሽተው ወደ ክልሉ ዋና ከተማ ማይዱጉሪ ከገቡ በኋላ ነው ቃላቸውን ለጋዜጠኞች የሰጡት። ብዙዎች የታገቱት ሰዎች የቦኮ ሀራም ተዋጊዎች እንዲሆኑ ይገደዱ ይሆናል የሚል ፍርሃት ያሰማሉ። ባለፉት አምስት ዓመታት በብዙ መቶዎች የሚቆጠሩ ሰዎችን እንደገደለ የሚታወቀው ቦኮ ሀራም ባለፈው ሚያዝያ ወርም ከሁለት መቶ በላይ ሴት ተማሪዎችን ከቦርኖ ግዛት ማገቱ አይዘነጋም። በመጨረሻም የአውሮፓ ህብረት ውጭ ጉዳይ ሚኒስትሮች ኢራቅ ውስጥ ከአክራሪ እስላሞች ጋር የሚዋጉትን ኩርዶች ለማስታጠቅ በቀረበ ጥያቄ ላይ ተመሳሳይና የተጠናከረ አቋም ለመያዝ ይረዳቸው ዘንድ ዛሬ አርብ አስቸኳይ ስብሰባ ላይ ተቀምጠዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ፕሮግራም ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። በኢትዮጵያ እስካሁን ባለው ጊዜ በኢቦላ የታመመ ሰው እንደሌለ የገለጹት የሀገሪቱ የጤና ጥበቃ ሚኒስትር አስፈላጊ ቅድመ ዝግጅቶች ግን እየተደረጉ እንደሆነ ተናግረዋል። ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ትላንት በሰጡት መግለጫ በሽታው ድንገት ቢከሰት በሚል ራሱን የቻለ ሆስፒታል መቋቋሙን ጠቁመዋል። መግለጫውን እስክንድር ፍሬው ተከታትሏል። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ዛሬ ለጋዜጠኞች የሰጡት መግለጫ የኢቦላ ወረርሽኝ በምዕራብ አፍሪካ መከሰቱ ከተነገረ ወዲህ በከፍተኛ ባለስልጣን የተሰጠ የመጀመሪያው መግለጫ ነው። ሚኒስትሩ መግለጫቸውን የጀመሩት በሽታው እስካሁን በኢትዮጵያ የለም በሚል ነው። እስከ ዛሬው ድረስ ኢቦላ የታመመ ሰው ኢትዮጵያ ውስጥ የለም። በሽታው ወደ አገር ቤት እንዳይመጣ የተለያዩ ስራዎች እየተሰሩ ነው። የመጀመሪያው ሁለት ኮሚቴዎች አቋቁመናል። አንደኛው ኮሚቴ ሀይ ሌቭል ኮሚቴ ሆኖ እኔ የምሰበስበውና የሚመለከታቸው መስሪያ ቤቶች ሚኒስቴር መስሪያ ቤቶችና ድርጅቶች ያሉበት ነው። የኢትዮጵያ አየር መንገድን ጨምሮ የኤርፖርቶች ድርጅት የብሔራዊ የኢሚግሬሽን ደህንነት ያለበት ትራንስፖርት ሚኒስቴር እና ሌሎች የሚመለከታቸው የመንግስትና የግል ጤና ተቋማት ከፖሊስም ከመከላከያም ያሉበት ኮሚቴ ነው። ይህ ኮሚቴ በሀገር አቀፍ ደረጃ ለኢቦላ ቅድመ ዝግጅት እየተካሄደ ያለውን እየገመገመን የነበረው ተኛው ኮሚቴ ቴክኒካል ኮሚቴ መሆኑን የገለጹት ሚኒስትሩ የህብረተሰብ ጤናን አስመልክቶ የሚደረገውን ዝግጅት የሚመራ ነው ብለዋል። በቦሌ አውሮፕላን ማረፊያ የተቋቋመ ኮሚቴ መኖሩንም አስታውሰዋል። ኮሚቴው በተለይ ከናይጄሪያ የሚመጡ በረራዎችን በተመለከተ ትኩሳት ያላቸውን ሰዎች የመለየት ስራ ይሰራል ብለዋል። ምልክቱ እንዳለባቸው የተጠረጠሩ ሰዎች ሲገኙም ወዲያውኑ እንደሚለዩና እንደሚታከሙም አስረድተዋል። ሰሞኑንም ሁለት ቻይናውያን በዚሁ መንገድ ተለይተው ሲታ ከሙ በሽታቸው ወባ ሆኖ መገኘቱን በምሳሌነት ጠቅሰዋል። ኢቦላን የሚመስል ወይም ትኩሳት ያላቸውና ከምዕራብ አፍሪካ ትራቭል ሂስትሪ ያላቸውን ታካሚዎች ሲኖሩ በቶሎ ሪፖርት እንዲደረግ ባደረግነው መሰረት ባለሙያዎች ከተለያየ ቦታ ሪፖርት ያደርጋሉ። ባለፈው እሁድ ሁለት ቻይናውያን ከምዕራብ አፍሪካ ከናይጄሪያ የመጡ ኮሪያ ሆስፒታል ተኝተው ነበር። ሲመረመሩ ወባ ነው የተገኘባቸው። የወባ ሕክምና ተሰጥቷቸው ሪከቨር አድርገዋል። ዛሬ ከሆስፒታል ይወጣሉ ብለን ነው ኤክስፔክት የምናደርገው። ልክ እንደዚሁ ሌሎችም ሰስፔክት ሲኖር ኢንፎርሜሽን ይመጣል፣ ለማጣራት ጥረት ይደረጋል። እና እስካሁን ባለው ሁኔታ እንግዲህ ወደ የኢቦላን ኬዝ ዴፊኒሽን የሚያሟላ ሰስፔክት ወደ ሀገራችን አልመጣም። ኤርፖርት ላይ ያለውንም እንትን አጠናክረን ቀጥለናል ማለት ነው። በኢቦላ የታመሙ ሰዎች ድንገት ቢያጋጥሙ በሚል ራሱን የቻለ ሆስፒታል መቋቋሙንም ዶክተር ከሰተ ብርሃን ተናግረዋል። የሆስፒታሉ ኮተቤ ጠቅላላ ሆስፒታል እየሰራ ነው። ኮተቤ ገብርኤል ቤተ ክርስቲያን አካባቢ በአዲስ ሆስፒታል ነው። 95 ፐርሰንት ኮምፕሊትድ ነው እና እዛ ውስጥ ዴዚግኔት አድርገን አዘጋጅተናል። አሁን ለጊዜው ወደ አስር አልጋ ያለው አዘጋጅተናል። እስከ ሀምሳ አልጋ ያድጋል ብለን ነው ኤክስፔክት የምናደርገው። ግን አሁን ያን ከዛ በላይም ስለማንጠብቅ አስር አልጋ ዝግጁ ሆኖ ባለሙያዎችም ተመደበው መብራትና ውሃም ገብቶለት ሬዲ ሆኖ እየጠበቀ ነው ማለት ነው። የኢትዮጵያ ጎረቤት የሆነችው ኬንያ የኢቦላ በሽታ የሚታይባት ቀጣይ ሀገር ልትሆን እንደምትችል የዓለም ጤና ጥበቃ ድርጅት አስታውቋል። ስለዚሁ የተጠየቁት ሚኒስትሩ ከኬንያ ጋርም የተቀናጀ ስራ ለመስራት መወሰናቸውን ጠቅሰዋል። መረጃ በመቀያየር እና በጋራ አብረን ኮኦፕሬት አርገን የምንሰራው ስራ ካለ በጋራ ለመነጋገር ዛሬ ስለወሰን ለኢትዮጵያ የዓለም ጤና ጥበቃ ድርጅት ካንትሪ ኦፊስም አሳይመንት ሰጥተናል። እኔም ኦፊሻሊ ለኬንያው ሚኒስተር፣ ደብዳቤ እንጽፍለታለን ማለት ነው፣ እና አብረን ኮኦፕሬት እናደርጋለን። እስካሁን ባለው ግን ኬንያ ውስጥም ምንም ኬዝ አልተገኘም። ሀይ ሪስክ ነው የተባለው የተባለበት ምክንያት ሁላችሁም እንደሰማችሁት ሰባ በረራ በሳምንት ከአራቱ ሀገሮች ወደ ኬንያ ስለሚመጣ ነው። ከቦሌ አውሮፕላን ማረፊያ በተጨማሪ በተለያዩ መግቢያ በሮች የቅኝት ስራ እንደሚሰራም የኢትዮጵያው የጤና ጥበቃ ሚኒስትር አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። በኢትዮጵያ የፍትሕ ሚኒስቴር በቅርቡ ያወጣውን መግለጫ ተከትሎ የግሉ ፕሬስ ስጋት ውስጥ ገብቷል። መግለጫው ሥርዓቱን በኃይል ለመናድ የአመፅ ቅስቀሳና የሐሰት ወሬዎች በመንዛት ሕገ መንግሥታዊ ሥርዓቱ በኃይል እንዲፈርስና ሕዝቡ በመንግሥት ላይ ያለ አግባብ አመኔታ እንዲያጣ የሚያደርጉ የወንጀል ተግባሮችን ፈጽመዋል ባላቸው ላይ ትላንት ይፋ ክስ መስርቷል። ይህ በእንዲህ እንዳለ የአዲስ ጉዳይ መጽሔት ጋዜጠኞች በሙሉ ልንታሰር እንችላለን በሚል ፍራቻ ሀገር ጥለው መውጣታቸውን የሚጠቁሙ ዘገባዎች ደርሰውናል። ቀጣዩን አጠር ያለ ዘገባ እኔው አቀርበዋለሁ። በኢትዮጵያ የግሉ ፕሬስ ጋዜጠኞች አስተዳደሩ ያደርስብናል የሚሉትን ወከባ እስራትና ድብደባ ሽሽት ሀገር ጥለው ሲወጡ የአዲስ ጉዳይ ጋዜጠኞች የመጀመሪያዎቹ አይደሉም። እጅግ ቁጥራቸው የበዛ ጋዜጠኞች ዛሬ በተለያዩ ሀገሮች በስደት ይኖራሉ። እዚያ ኢትዮጵያ ውስጥ በየወህኒ ቤቱ ታስረው የሚኖሩም በርካታ ናቸው። የኢትዮጵያ ጋዜጠኞች በተለይ በጎረቤት ኬንያ በብዛት እንደሚኖሩ ይዘገባል። በአውሮፓ፣ በካናዳ እና እዚህ በዩናይትድ ስቴትስም ብዙ የኢትዮጵያ ጋዜጠኞች በስደት ይኖራሉ። የአዲስ ጉዳይ ጋዜጠኞች ከወጡ ገና ቅርብ ጊዜ የሆናቸው በመሆኑ ለጊዜው ማግኘት አልቻልኩም። ወደፊት እደረሱበት ተከታትለን ለማቅረብ እንሞክራለን። መነሻ ሆነኝና ግን በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣውን የቀድሞውን የአዲስ ነገር ዋና አዘጋጅ ታምራት ነገራን አወያየሁ። ምን ይመስላል የስደት ኑሮ? ለዚህ ያበቃህስ ምንድን ነው አልኩት። ስለጋበዝከኝ አመሰግናለሁ። በዚህ አጋጣሚ ደግሞ መገናኘት የሚያሳዝን ነገር አለው። ምክንያቱም ጋዜጠኛ እንደ ፖለቲካዊ ሰው ፖለቲካዊ ሰው ስል ለሀገሩ ግድ የሚለው ስለ ዜግነት ግድ የሚለው ሰው ማለት ነው። ስለ ማህበረሰቡ ግድ የሚለው ስለ ወደፊት የህዝቡ እጣ ፈንታና እድል ግድ የሚለው በአጭሩ ግድ የሚለው ሰው አገሪቷ ላይ እየቀነስ እንዲመጣ መሆኑ በጣም ያሳዝነኛል። ይሄ አገሪቷ ያለችበትን በጣም አደገኛ የማሽቆልቆል ሁኔታና አቅጣጫ ነው የሚያሳይ። የሚወጡት በአሁን ሰዓት ጋዜጠኞች ብቻ አይደሉም። አገሪቷ ላይ ምንም አይነት ሙያ ያላቸው ባለሙያ የምትላቸው ኢንጂነሮች፣ ዶክተሮች፣ ምሁራን በምንም ትምህርት ዙሪያ ያለ ሰው ትንሽ ቀና ያለ ማንበብ እና መጻፍ የሚችል ሰው በእግሩ ከአገሪቷን ለቆ መውጣት እየመረጠ ነው ያለው። ይሄ በጣም በጣም የሚያሳዝን ሁኔታ ነው እና በአዲስ ጉዳይ የደረሰው ነገር ደግሞ የባሰውን የሚያሳዝን ምክንያት አለ። ምክንያቱም በተለይ ከኢብራሂም ሻፊ ጋር እንተዋወቅ ነበረ። ከሌሎቹ ጋዜጠኞች ጋር እንኳን ብዙ የመተዋወቅ አጋጣሚ አልነበረኝም። ግን ይሄ በጣም በጣም ለአገሪቷ የሚያሳዝን አቅጣጫ ነው። ላለሁኝ አሁን አንተ ምን እየሰራ ነው ታምራት? እኔ ያው እንደ ማንኛውም አሜሪካ ውስጥ እንደሚኖር ሰው የተለያዩ ስራዎችን የራሴን ኑሮ ለማሸነፍ እና እንዲሁም ደግሞ የተለያዩ ጊዜያት ደግሞ በትርፍ ጊዜ ኮርስ እየወሰድኩኝ ነው በኮሌጆች ውስጥ እየተማርኩኝ ነው ቤተሰብ አለህ እዚህ ቤተ ዘመዶች አጎቶች አክስቶች አሉ የግል ቤተሰብ ባይኖረኝም ማለት በትዳር ባልመሰረትም ማለት ነው በግምት ምን ያህል የኢትዮጵያ ጋዜጠኞች ይኖራሉ ብለህ ታስባለህ በስደት ከኔ ይልቅ ሲፒጄን የመሰሉ ድርጅቶች ለዚህ ኮምፓይልድ የሆነ መረጃ ይኖራቸዋል። እኔ ግን የማቃው በግል በተለያየ ምክንያት ከአስራ አምስት በላይ ጋዜጠኞችን አቃለሁ። እዚህ ዲሲ ኤሪያ ብቻ የሚኖሩ ማለት ነው። ከኔ ቀድመውም የወጡ አሁንም ያሉ፣ ከኔ መምጣትም በኋላ የመጡ ጋዜጠኞችን ማለት የታሰሩትንስ ቁጥር ታውቃለህ? አላውቅም። ምን እነ እስክንድር አሉ። አሁን በቅርብ ዞን ዘጠኞች ገብተዋል። በጣም ብዙ ልጆች። ቀደም ሲል ከጠቀስካቸው በውጭ ካሉ የሙያ ባልደረቦች ጋር ትገናኛለህ? በጣም እንገናኛለን። በተለያዩ በተለይ ለምሳሌ ካሳሁን አዲስ ድሮ የተለያዩ ጋዜጦች ጸሐፊ ነበረ። ሌሎችም የማገኛቸውን ዳዊት ሚዳ የመሳሰሉ ልጆች በየቀኑ ማለት ይቻላል እንገናኛለን። በየቀኑ እየተገናኘን ይህንን የኢትዮጵያ ወደፊትም ወደ ኋላ መማይል ነገር እናመነዥጋለን። ስለ ወቅቱ የኢትዮጵያ ሁኔታ ውስጥ ትከታተላለህ? በጣም እከታተላለሁኝ። በተለያዩ አጋጣሚዎች በተቻለኝ አቅም እኔም እንኳን የምከታተልበት አቅጣጫ ዜናውንና እንትኑን ብቻ መጠየቅ አይደለም። የሚያሳስቡኝ ጠለቅ ያሉ ጥያቄዎች አሉ። ለምንድን ነው ለምሳሌ ኢትዮጵያ ውስጥ ከሌሎች የአፍሪካ ሀገሮች ኢቨን ከጎረቤት ኬንያ ቅድም ጠቅሳል ያነሰ የፕሬስ ነጻነት ሊሆን የቻለው ባህላችን ውስጥ ምን ችግር አለ የሚሉ ነገሮች ያሳስቡኛል። ስለዚህ እኔ እነዚህን ጥያቄዎች የመናገር ነጻነት ለምንድን ነው በባህላችን ውስጥ እየጠፋ ያለው የሚለው ነገር ጥልቅ ጥያቄዎችን እንድጠይቅ እያደረገኝ ነው እና ብዙም እነዚህ ነገሮች ላይ ነው ማተኩረው። ኢትዮጵያውያን ሁሉ በተለይ የምን የተማርን የምንባል ሰዎች ከምንም እነዚህ መሰረታዊ የሚባሉ ነጻነቶች የመናገር፣ ሀሳብን የመግለጽ፣ በሀሳብ የመያዝ ነጻነቶች፣ እነዚህ ፕራይመሪ ራይትስ የሚባሉ ነገሮች ላይ በጣም መወያየት አለብን ለእነዚህ ጽንሰ ሀሳቦች ምቾት ያለው እነዚህን ጽንሰ ሀሳቦች ለማስተናገድ ከነዚህ ጽንሰ ሀሳቦች ጋር ለመኖር ለመተግበር የሚፈልግ ማህበረሰብ አለን ወይ ብለን ባህል አለን ወይ ብለን ራሳችንን መጠየቅ አለብን። ይሄ ማለት አሁን ያለውን መንግስት ወይም ደግሞ አሁን ጋዜጠኞችን እያሳደደ የገደለ እያሰረ ያለ ቶርች እያረገ ያለን መንግስት ከተጠያቂነት ነፃ ለማድረግ አይደለም። ግን ታሪካችን ውስጥ ባህላችን ውስጥ የትኛውም ብሄር የትኛውንም ስርዓት የትኛውንም ፖለቲካል ፓርቲ፣ የትኛውንም ቤተ ክርስቲያን ሆነ መስጊድ፣ የትኛውንም ተቋም መጠየቅ መጀመር አለብን። እደግሜ ላለው፣ ይሄ አሁን ዜጎችን እያሰረ እየገደለ ጋዜጠኞችን ከሀገር እያባረረ ያለውን የህወሓት መንግስት ከተጠያቂነት ነፃ ለማድረግ አይደለም። ግን መሰረታዊ የሆነ ስር ነቀል ጥያቄ መጠየቅ አለብን። እንደ አገር፣ እንደ ህዝብ መቀጠል እንችላለን ወይ ያለ ነጻነት ያለ መናገር ያለ ሀሳብን የመግለጽ ያለ እነዚህ መብቶች አገር መሆን እንችላለን የሚለው ነገር መጠየቃል። ወዴት የሚያመራ ይመስልሃል ታምራት? ይሄ በጋዜጠኞች ላይ እየደረሰ ነው ስትል የዘረዘርከው ችግር በሙሉ። ይሄ ነው ብዬ ፕሬዲክት ለማድረግ አቅሙ የለኝም ለጊዜው። ግን ምን ሊሆን እንደሚችል መገመት ትችላለህ። ስለ ፖለቲካ ግድ የሚላቸው ሰዎች፣ ስለ አገር ግድ የሚላቸው ሰዎች፣ ስለ ዜግነት ግድ የሚላቸው ሰዎች አገሪቷ ውስጥ ባነሱ ቁጥር ብቃት የሌላቸው ግድ የማይሰጣቸው ሰዎች ስልጣኑን እያያዙ ይቀጥላሉ እና የዓለም የመጨረሻዋ ድሀ ሀገር፣ እጅግ ከፍተኛ የሆነ የሕዝብ ብዛት ቁጥር እየጨመረበት ያለ ሀገር፣ እጅግ ከፍተኛ የሆነ የተፈጥሮ ሀብት ዲፕሊሽን ወይም ዝቅጠት እያደረበት ያለ ሀገር እጅግ ሙያ በሌላቸው በሌላቸውና ለአገር ግዴታ በሌላቸው ሰዎች ስትተዳደር እነዚህን ደምረህ የምታየው መልክ ደስ የሚል አይደለም። መልካም፣ የቀድሞው የአዲስ ነገር ዋና አዘጋጅ ታምራት ነገር አመሰግናለሁ። አድማጮች፣ ስለተሰደዱት ባይሆንም፣ ጠቅላይ ሚኒስትር ኃይለ ማርያም ቀደም ሲል ለእስር የተዳረጉ ጋዜጠኞችንና ጦማሪያንን አስመልክቶ ለቀረበላቸው ጥያቄ ሲመልሱ አንድም በሙያው የታሰረ የለም ኢትዮጵያን ለማናጋት የተዘረጋው የሽብር መረብ እስኪበጣጠስ ግን ከዚህ መረብ ጋር የተገናኘ ማናቸውም ሰው ላይ እርምጃ መውሰዳችንን እንቀጥላለን በማለት የመንግስታቸውን አቋም ግልጽ አድርገዋል። አድማጮች፣ ቀጣዩና የመጨረሻው ቅንብር የተፈጥሮ አካባቢ፣ ሳይንስና ቴክኖሎጂ ፕሮግራም ነው። በሰሎሞን አባተ ዘንድሮ ምዕራብ አፍሪቃን እያመሰና እያስጨነቀ ያለው ከሺህ በላይ ሰው በአጭር ጊዜ እንደገደለ የሚነገረው ኢቦላ የሰው ብቻ ችግር አይደለም። ዱሩም ውስጥ ተስፋፍቶ ብዙ ጥፋት እያደረሰ ነው። ለኢቦላ ከተጋለጡትና እያለቁ ካሉት የዱር እንስሳትና አራዊት መካከል ዝርያቸው እየተመናመነ ያሉት የምዕራብ አፍሪካ ቆላዎች፣ ግዙፎቹ የዝንጀሮ ቤተሰብ የሆኑት ጎሪላዎች ይገኙበታል። ይህ ሁኔታ ታዲያ ከዱሩ ሕይወት ወደ ሰው ልጅ እየፈለሱ ብዙ ጉዳት በማድረስ ላይ ባሉ ደቂቃን ሕዋሳትና በሽታዎች ምንነት ላይ ቀልባችንን እንድንጥል እያደረገን ነው። ከእለታት አንድ ቀን በ1996 ዓ ም አለ፣ ዘጋቢያችን ስቲቭ ባራጎና አንድ የዛሬ 18 ዓመት ምዕራብ አፍሪቃ ሰሜን ጋቦን ውስጥ የተፈጠረን ታሪክ ሲያስታውስ የገጠር ልጆች ጫካ ውስጥ ሞቶ ያገኙትን ሌላ ግዙፍ የዝንጀሮ ዝርያ እንዲያውም ይሄኛው ለሰው ተፈጥሮ የቀረበ ነው ነው የሚባለው ቺምፓንዚ ይዘው ወደ መንደራቸው ይመጣሉ። የመንደሩ ሰውም ቅርጫ አድርጎ ስጋውን ተከፋፍሎ በላው። የዓለም የጤና ድርጅት በኋላ ባወጣው ሪፖርት እንደገለጸው ይህ አጋጣሚ ሀያ አንድ ሰው ለፈጀ በኢቦላ መመረዝ ምክንያት ሆነ። ከብዙ ዓመታት በኋላ ጸሐፊው ዴቪድ ቋሜን ያ የቺምፓንዚ ሥጋ መዘዝ ሰውን ወደ ፈጀባት የጋቦን ቀበሌ ይመለስና የአካባቢውን ውሎ አዳር ሲቃኝ ከያኔው ጥፋት የተረፉ በሰፈሩ ግን የነበሩ ሁለት ሰዎችን አግኝቶ ያነጋግራል። ያኔ ታዲያ በዚያ በሽታ ተይዘው የነበሩት የእነርሱ ቤተሰቦች ብቻ እንዳልነበሩ ይነግሩታል። ስቲቭ ዴቪድን በስካይፕ አነጋግሮት ነበር። ኢቦላ መንደራቸውን ባጠቃ ጊዜ አንዳች እንግዳ ነገር ጫካውም ውስጥ ያስተውሉ ነበር። ይሄውም በአቅራቢያቸው ባለው ጫካ ውስጥ አስራ ሦስት ጎሪላዎች ሞተው አግኝተዋል። እነርሱንም የገደላቸው ኢቦላ ነበር። ኢቦላ የምዕራብ ቆላ ጎሪላዎችን ፈጃቸው። በመካከለኛው አፍሪካ ውስጥ በሚገኙ ጎሪላዎች መካከል የገባው የኢቦላ ወረርሽኝ ልክ በሰው ላይ አንዳንድ እየተከሰተ እንደሚገለው ሁሉ በእነርሱም ላይ የበዛ ሞት አደረሰባቸው። በሁለት ሺዎቹ የመጀመሪያ ዓመታት በአውሮፓውያን አቆጣጠር በምዕት ዓመቱ መባቻ በሆኑት ባለፉት ከአስር እስከ አስራ አራት በሚሆኑት ዓመታት ማለት ነው፣ ኮንጎ ውስጥ በሚገኙት የጎሪላዎች የተፈጥሮ መኖሪያ ደኖች ውስጥ ሁለት ብርቱ የኢቦላ ወረርሽኞች ገብተው የነበረ ጊዜ የካምብሪጅ ዩኒቨርሲቲው የተፈጥሮ አካባቢ ተመራማሪ ፒተር ዋልሽ ወደዚያው ተጉዘው ነበር። ወረርሽኞቹ ደኖቹን ክፉኛ ካጠቁ በኋላ ከጎሪላዎቹ ከዘጠና እስከ ዘጠና አምስት ከመቶ የሚሆኑት ጠፉ፣ አለቁ። ዋልሽ ለቪኦኤ በስካይፕ በሰጡት መግለጫ ኢቦላ ከአንድ ትውልድ ብቻ እስከ 45 ከመቶ የሚሆነውን ጎሪላ ሊያጠፋ የሚችል አቅም አለው። ዴቪድ ቋመን መገንፈል የእንስሳት መመረዝና መጪው ወረርሽኝ በሰው ልጅ መካከል በሚለው መጽሐፍ ውስጥ በሽታዎች ከእንስሳትና ከአራዊት ወደ ሰው እየተጋቡ ጉዳት የማድረሳቸው መጠን እየጨመረ መምጣቱን ያሳያል። በእርግጥ ክስተቱ አዲስ አይደለም። በአውሮፓ የዘመን አቆጣጠር በ14ኛው መቶ ክፍለ ዘመን አውሮፓ ውስጥ ገብቶ የነበረው መቅሰፍት ያኔ ከድፍን አውሮፓ ሕዝብ እስከ 60 ከመቶ የሚሆነውን ከገጸ ምድር ወደ ከርሰ ምድር አውርዷል። ያ ወረርሽኝ ወደ ሰው የተዛመተው ከተመረዙ አይጦች ነበር። የበሽታው ተውሳክ አስተላላፊ ቁንጫ ነበረች። አሁን ግን ይህ የመዛመት አዝማሚያ እየበረታ መሆኑን ቋምን በመጽሐፉ ውስጥ አስምሮ ተናግሯል። ለነገሩ በሽታን የማስተላለፉ አቅጣጫ ከአራዊቱና እንስሳቱ ወደ ሰው ብቻ ሳይሆን በተቃራኒውም ይስተዋላል። የኮሎምቢያ ዩኒቨርሲቲው ፒተር ዋልሽ ይህንን አጥንተዋል። ዱር ውስጥ ባሉት ቺምፓንዚዎችና ጎሪላዎች ላይ የሚደርሰው ሞት ዋነኛው መንስኤ በሰዎች የመተንፈሻ አካላትና ስርዓት ውስጥ የሚገኙ ቫይረሶች ናቸው። ለምሳሌ በቺምፓንዚ ላይ ከሚደርሰው ሞት ግማሹ የሚመጣው ከሰው በሚተላለፍባቸው የመተንፈሻ አካላት ቫይረስ ምክንያት የሚያገኛቸው መታመም ነው። ዝንጀሮዎችንና ጦጦችን መከተብ ኩፍኝን የመሳሰሉ በሽታዎችን ጭምር ከአንዱ ወደ አንዱ መተላለፍን ለመቆጣጠር አስፈላጊ እርምጃ መሆን እንዳለበት ዋልሽ መክረዋል። ውቅያኖሶች የመሬታችንን ሁለት ሶስተኛ ይሸፍናሉ። ምንም እንኳ የሰው ልጅ ማለቂያ የሌለው ምግብ ከእነዚህ ውቅያኖሶች በገፍ መበዝበዝ ቢችልም ከመጠን ባለፈው የአሳ ማስገር ሥራውና የአየር ንብረቱን የመለወጥ አቅም ባላቸው ጋዞቹ እየበከላቸው የምግብ ምንጭነታቸውን አቅም እየቀነሰ በረከታቸውን እያሳነሰ የውሃውን መርዛማነትና አሲድነት መጠን እያበዛ ይገኛል። በቅርቡ የወጣው እጅግ የከበደው የባህሩ ሕይወት በሚል ርዕስ ሳይንቲስት አባትና ደራሲ ልጁ የጻፉት መጽሐፍ ይህንን የከፋ የውሃውን ዓለም ገጽታ ያሳያል። ሮዜንስ ኪርብ ከቶኒ ፓሉምቢና ከስቲቭ ፓሉምቢ ጋር ጥቂት ተጨዋውታ ባጠናቀረችው ዘገባዋ የዛሬ 20 ሚሊዮን ዓመት የባህሩ ሥልጣን ገዢ ነበር ስለሚባለው ግዙፍ አሣ ሻርክ እና የዛሬ ቅሪታ አካሉ ሁለት ሜትር ስፋት ስላለው አስፈሪ መንጋጭላው ከመላጭ ስለ ሰሉ መጋዝ ጥርሶቹ በሌላ በኩል ደግሞ የግብጾቹ ፒራሚዶች ይገነቡ በነበረ ዘመን በፓሲፊክ ውቅያኖስ ውስጥ በሰዓት ከ60 ኪሎ ሜትር በላይ እየተፈተለከ ያድን ስለነበረው ቀዛፊ አሳ የገዛ ደሙን ማቅጠን የሚችል ቅመም በውስጡ ስለሚያመነጨው የአንታርክቲካ ባለ ጥቁር ስንጥብ የበረዶ አሳና ሌላም ብዙ ታሪክ ጽፋለች። የዘገባዋ ሐሳብና መደምደሚያ እኛ ሰዎች እንደምን አካባቢያችንን እየጎዳን መኖሪያችንን እያጠፋን እንደዘለቅንና የዛሬም አያያዛችንን ማሳየት ነው። በሌላ ዝግጅት ዘርዘር አድርጌ ዥሎ እመለሳለሁ። ለማንኛውም እርሶም የፓሊምቢዎቹን ጣፋጭ ድርሰት ዘ ኤክስትሪም ላይፍ ኦፍ ዘ ሲ ካገኙት ያንብቡትና እንገናኝ። ባለፈው እሁድ ምሽት ሰማዩን ቃኘት አድርገው ከሆነ አንዳች እንግዳ ነገር እንዳስተዋሉ አልጠራጠርም። ይህች ድንቂቱ ጨረቃችን የወትሮይቱ አልነበረችም። ይበልጥ ጎልታ፣ ይበልጥ ደምቃ ነበር። በየወቅቱ ጨረቃ ለምትዞራት መሬታችን ቀረብ ራቅ እያለች አጫዋች ሆና ላለፉት አራት ተኩል ቢሊዮን ዓመታት ብትኖርም የዘንድሮን ያህል ግን ቀርባት አታውቅም ተብሏል። በነገራችን ላይ የመሬትና የጨረቃ ዕድሜ ብዙም አይራራቅም። ታላቂቱ መሬት ብትሆንም እሁድ ነሐሴ አራት 2006 ዓ.ም ጨረቃ ወደ መሬት ወደ ሃምሳ ሺህ ኪሎ ሜትር ያህል በሚሆን ልዩነት ተጠግታ ነበር። የወትሮ ርቀቷ 385 ሺህ ኪሎ ሜትር ነው። ከወትሮ መጠኗ 14 ከመቶ ተልቃ፣ ከወትሮ ብርሃኗም በ30 ከመቶ ደምቃ ነበር። በሰዓት እስከ 80 የሚዘንቡትን ተወርዋሪ ኮከቦችን የሚቃኙ ሰዎችን አበሳጭታለች። በብርሃኗ ሸፍናባቸዋለች። ራሱን መገጣጠም መጠገንና ማደስ የሚችል ሮቦት እየተሠራ ነው። ሳም ፌልተን በሃርቫርድ ዩኒቨርሲቲ ተመራቂ ነው። በማይክሮ ሮቦቲክስ ቤተ ሙከራው ውስጥ ባለስድስት እግር የብረትና የገመዶች ፍጡር እየቀላለሰ ነው። ስፋቱ 18 ሳንቲሜትር፣ ርዝመቱ 15 ሳንቲሜትር ነው። ጊንጥ የሚመስል የሰው ስሪት። ፌስተን አሁን ለደቃቃው ሮቦቱ አእምሮን የሚተካ መሣሪያ እየሠራለት ነው። ከዚያ ሮቦቱ ራሱን ለማንቀሳቀስ ራሱን ለመሥራት የሰውን እገዛ አይፈልግም። ሮቦቶች ይበልጥ ፈጣን፣ ይበልጥ ርካሽ እንዲሆኑ አስበን ነው የጀመርነው። የዚህን ሀሳብና የሮቦቱን ታሪክ እንቀጥላለን። ለዛሬ ከተፈጥሮ አካባቢ፣ ሳይንስና ሕይወት ዝግጅት ሶሎሞን አባተነኝ ጤና ይስጥልኝ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ንጉሡ ታምሬ ነው። ለዛሬ በቀጣዩ ሙዚቃ እንሰናበታለን። መልካም ምሽት